የዲደብልዩ ዜና ጤና ይስጥልኝ አድማጮች። በቅድሚያ አርዕስተ ዜናው እንሆ። ሰሞኑን በምስራቃዊ ደቡብ አፍሪቃ በደረሰው የጎርፍ አደጋ ቢያንስ 86 ሰዎች መሞታቸውን የደቡብ አፍሪቃ ፖሊስ ዛሬ ቅዳሜ አስታወቀም። በእስራኤልና ኢራን መካከል ያለው ውጥረት በከፍተኛ ሁኔታ ቀጥሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአርቡ ጥቃት የኢራንን የኒውክሊየር መርሃ ግብር ለአመታት ወደ ኋላ መመለስ ተችሏል ብለዋል። ከፕሬዚዳንት ዶናልድ ትራምፕ 79ኛ የልደት ቀን ጋር የተገጣጠመው የዩናይትድ ስቴትስ ጦር 250ኛ ዓመት ክብረ በዓል ዛሬ ቅዳሜ በዋሽንግተን ዲሲ እየተጠበቀ ነው። የአሜሪካ ድምፅ አገልግሎት ወይም ቪኦኤ የፋርስ ቋንቋ ፕሮግራም ስርጭቱን መልሶ ጀመረ። ተጨማሪ አንድ ሺህ ሁለት መቶ የዩክሬን ወታደሮች አስክሬን ዛሬ ሩሲያ ለዩክሬን ማስረክቧን የዩክሬን ባለስልጣናት አስታወቁ። ዜናው በዝርዝር ሰሞኑን በምስራቃዊ ደቡብ አፍሪቃ በደረሰው የጎርፍ አደጋ ቢያንስ 86 ሰዎች መሞታቸውን የደቡብ አፍሪቃ ፖሊስ ዛሬ ቅዳሜ አስታወቀ። ከሟቾቹ መካከል በትምህርት ቤት አውቶቡስ ውስጥ ሳሉ በጎርፍ ተወስደው ሕይወታቸው ያለፈ ስድስት ህጻናት እንደሚገኙበትም ፖሊስ ገልጿል። ከጆሃንስበርግ በስተደቡብ 800 ኪሎ ሜትር ርቀት ላይ የምትገኘው መታታ ከተማ ላይ በተለይ ከባድ ጉዳት ደርሷል ተብሏል። ትናንት የተጎዳውን አካባቢ የጎበኙት የደቡብ አፍሪካው ፕሬዚዳንት ፕሬዚዳንት ሲሪል ራማፎዛ አስከፊ ሲሉ ለገለጹት የጎርፍ አደጋው ምክንያት የአየር ንብረት ለውጥ እንደሆነ ተናግሯል። እንደ ራማፎዛ ገለጻ የጎርፍ ውሃው እስከ አራት ሜትር ከፍታ ነበረው። በሺዎች የሚቆጠሩ ቤቶች፣ መንደሮች፣ ትምህርት ቤቶችና ጤና ጣቢያዎች በጭቃ ተውጠዋል። የተባበሩት መንግስታት ግሪን ክላይሜት ፈንድ እንደገለጸው ደቡብ አፍሪቃ በተለይ ለአየር ንብረት ለውጥ ተጽዕኖ እጅግ ተጋላጭ ስትሆን የአደጋው አስከፊነትም ጨምሯል። በእስራኤልና ኢራን መካከል ያለው ውጥረት በከፍተኛ ሁኔታ ቀጥሏል። ኢራን በእስራኤል ሰላማዊ ሰዎች የሚኖሩበት አካባቢዎች ላይ የሚሳኤል ጥቃት መሰንዘሯን ከቀጠለች ቴህራን ትጋያለች ሲሉ ዛሬ የእስራኤል መከላከያ ሚኒስትር እስራኤል ካትስ ዝተዋል። ሚኒስትሩ ይህን ያሉት ኢራን ሌሊቱን ወደ እስራኤል ባስወነጨፈቻቸው ሚሳኤሎች እስራኤል ውስጥ ቢያንስ ሶስት ሰዎች መገደላቸውና በርካቶች መቁሰላቸው ከተነገረ በኋላ ነው። ለእስራኤል ጥቃት አጸፋ ኢራን ትላንት ማምሻውንና ሌሊት በበርካታ ዙር የረጅም ርቀት ሚሳይሎች ወደ እስራኤል አስወንጭፋለች። እስራኤል ለአርባ ጥቢያ ባደረሰችው ጥቃት 78 ሰዎች መግደላቸውንና ከ320 በላይ መቁሰላቸውን የተባበሩት መንግስታት የኢራን አምባሳደር አሚር ሰይድ ኢራቫኒ ተናግረዋል። ሴቶችና ህጻናትን ጨምሮ አብዛኛዎቹ ሰላማዊ ሰዎች ነበሩ። ግልጽ ማድረግ የምፈልገው እስራኤል ያጠቃችው ጥበቃ የሚደረግላቸው የኒውክሌር ቦታዎችን ነው። ይህ ከኢራን ድንበር አልፎ የራዲዮ አክቲቭ አደጋን ሊፈጠር የሚችል የግድየለሽነት የወንጀል ድርጊት ነው። ኢራን በእስራኤሉ የአርብ አጥቢያ ጥቃት ሀያ የኢራን ኮማንደሮችና በጠቅላላው ዘጠኝ የኒውክሌር ሳይንቲስቶቿ መገደላቸውን ዛሬ አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ቅዳሜ አመሻሹ ላይ እንዳሉት በአርቡ ጥቃት የኢራንን የኒውክሌር መርሃ ግብር ለአመታት ወደ ኋላ መመለስ ተችሏል ብለዋል። ይህ በእንዲህ እንዳለ በጋዛ ሰርጥ ቢያንስ 23 ፍልስጤማውያን በእስራኤል ጥቃት መገደላቸውን የአካባቢው የጤና ባለስልጣናት ገለጹ። ሮይተርስ ዜና ምንጭ እንደዘገበው ቢያንስ 15ቱ የተገደሉት በዩናይትድ ስቴትስ የሚደገፈውና በምህጻሩ ጂኤችኤፍ የተሰኘው የጋዛ እርዳታ ማከፋፈያ ጣቢያ አጠገብ ነው። የአሜሪካ ድምፅ አገልግሎት ወይም ቪኦኤ የፋርስ ቋንቋ ፕሮግራም ስርጭቱን መልሶ ጀመረ። በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አማካኝነት ተዘግቶ የነበረው የአሜሪካ ድምፅ በፋርስ ቋንቋ ስርጭቱን መልሶ የጀመረው በእስራኤል እና በኢራን መካከል እየተባባሰ በመጣው ጦርነት ምክንያት ነው ተብሏል። የዩኤስ መገናኛ ብዙሃን ለቋንቋው ክፍል ሰራተኞች ተላከ የተባለ ኢሜይልን ዋቢ አድርገው እንደዘግቡት በርካታ ሰራተኞች ወደ ስራ ገበታቸው እንዲመለሱ ጥሪ ደርሷቸዋል። ዋሽንግተን ፖስት እንዳለው ሰራተኞቹ በአፋጣኝ ከግዳጅ ረፍት ወደ ስራ እንዲመለሱ ኢሜይል ደርሷቸዋል። አስገራሚ የውሳኔ ለውጥ ነው ሲል የዘገበው ሲኤንኤን ከዚህ ቀደም የፋርስ ቋንቋ አገልግሎት በየዕለቱ የአራት ሰዓታት ስርጭት እንደነበረው ጠቁሟል። ኒውዮርክ ታይምስ እንደዘገበው ደግሞ ከአንድ መቶ ያህል የቋንቋ ሰራተኞች ግማሽ ያህሉ ጥሪ ቀርቦላቸዋል። በትራምፕ አስተዳደር የቆጠባ ፖሊሲ ምክንያት የአማርኛውን አገልግሎት ጨምሮ 1300 የሚጠጉ የቪኦኤ ሰራተኞች ጋዜጠኞች፣ አዘጋጆችና ረዳት ሰራተኞች እረፍት እንዲወስዱ የተነገራቸው ባለፈው መጋቢት ወር ነበር። አድማጮች የምትከታተሉት ከዶች ቨለ ደብልዩ የሚተላለፈውን የዓለም ዜና ነው። ከፕሬዚዳንት ዶናልድ ትራምፕ 79ኛ የልደት በዓል ጋር የተገጣጠመው የዩናይትድ ስቴትስ ጦር 250ኛ ዓመት ክብረ በዓል ዛሬ ቅዳሜ በዋሽንግተን ዲሲ ይካሄዳል። ክብረ በዓሉም በተለይና በግዙፍ ወታደራዊ ትዕይንት እንደሚከበር ተዘግቧል። ወደ 6600 የሚጠጉ ወታደሮች፣ 50 ሄሊኮፕተሮች እና የውጊያ ታንኮች የወታደራዊ ትዕይንቱ አካል እንደሚሆኑ ተገልጿል። ወታደራዊ ትዕይንቱ በሚቀርብበት በሀገሪቱ አቆጣጠር ዛሬ አመሻሽ ላይ በዋሽንግተን ዲሲ ዝናብ ይጥላል ተብሎ ተሰግቷል። ይሁንና ፕሬዚደንቱ ሶሻል ትሩዝ በተሰኘው የማህበራዊ መገናኛ አውታራቸው ባሰራጩት መልእክት ወታደራዊ ትዕይንቱ በዝናብም ሆነ በፀሐያማ አየር እንደሚከበር ገልጸው ዲሲ እንገናኝ፣ እንደውም ዝናብ ጥሩ እድል ይዞ ይመጣል ብሏል። የዛሬው ግዙፍ ስነ ስርዓት ኖ ኪንግስ የተባለውን የተቃውሞ ንቅናቄ አስነስቷል። እንዲሁ ዛሬ በተመሳሳይ ጊዜ በመላው ዩናይትድ ስቴትስ 2000 የሚጠጉ የተቃውሞ ሰልፎች ይካሄዳሉ ተብሎ ይጠብቃል። እንደ ሰልፉ አስተባባሪዎች ከሆነ የትራምፕ አስተዳደር በዚህ ሳምንት መጨረሻ መጠነ ሰፊ ወታደራዊ ትዕይንት ለማካሄድ የፈለገው ትራምፕ የበላይነታቸውን ለማሳየትና 79ኛ የልደት በዓላቸውን ለማክበር ነው ሲሉ ይከሷቸዋል። ተሽከርካሪው ዝግጅት 45 ሚሊዮን ዩኤስ ዶላር ወጪ እንደሚያስወጣ አዣንስ ፍራንስ ፕሬስ ዘግቧል። በአውሮፓ ሀገራት ከአንድ ሀገር ወደ ሌላኛው ያለ ድንበር ቁጥጥር ለማለፍ መሰረት የጣለው የሸንገን ስምምነት ከተፈረመ ዛሬ አርባ ዓመት ሞላው። ይህንንም አስመልክቶ በስሟ በተሰየመው የሉክሰምቡርግ ሸንገን መንደር ስምምነቱ የተደረገበት አርባኛ ዓመት ዛሬ ተከብሯል። እንደ ጎርጎሪስ አቆጣጠር ሰኔ 14 ቀን 1985 ነበር የጀርመን፣ የፈረንሳይ፣ የቤልጂየም፣ የሉክሰምቡርግ እና የኔዘርላንድ ተወካዮች ስምምነቱን የፈረሙት የሸንገን ስምምነት በአምስቱ ሀገራት መካከል የሚደረገውን የድንበር ቁጥጥር ቀስ በቀስ እንዲወገድ ያደረገ ሲሆን ዛሬ ላይ 29 የአውሮፓ ሀገራት የሸንገን አባል ሀገራት ናቸው። ወደ እነዚህ ሀገራት ለመጓዝ ቪዛ አመልክተው የሸንገን ቪዛ ያገኙ ሰዎችም ወደ ሌሎች አውሮፓ ሀገራት ያለ ተጨማሪ ቪዛ ቀጥለው መጓዝ ይችላሉ። ይሁንና ከቅርብ ጊዜያት አንስቶ ከ29 የሸንገን አባል ሀገራት 11ዱ የስደተኞች ፖሊሳቸውን በማጠናከር የድንበ የድንበር ቁጥጥር ማድረግ ጀምሯል። ጀርመን ከነዚህ ሀገራት አንዷ ናት። ይህም የድንበር ቁጥጥር በዚህ ከቀጠለ የሸንገን ስምምነትን አደጋ ላይ ይጥሏል ተብሎ ይሰጋል። ተጨማሪ 1200 የዩክሬን ወታደሮች አስክሬን ዛሬ ሩሲያ ለዩክሬን ማስረክቧል የዩክሬን ባለስልጣናት አስታወቁ። ሩሲያ የሟቾች አስክሬንን የመለሰችው ከሁለቱም ወገኖች በጦርነት የተሰዉ ወታደሮችን አስክሬን ለመመለስ ሩሲያና ዩክሬን ኢስታንቡል ላይ በደረሱት ስምምነት መሰረት ነው። በዚህም መሰረት ሩሲያ ትናንት አርብ ለዩክሬን ያስረከበችው 1200 አስክሬንን ጨምሮ በዚህ ሳምንት በጠቅላላው 3600 አስክሬን ለዩክሬን አስረክባለች። ሩሲያ በጠቅላላው 6000 ያህል የዩክሬን ዜግነት ያላቸው ሟቾ ድርጅቶች አስክሬንን ለዩክሬን እንደምትመልስ ባለፈው ሳምንት አስታውቃ ነበረ ሩሲያ እስካሁን 27 ብቻ አስክሬን ከዩክሬን እንደተመለስላት ነው ይፋ ያደረገችው። ይህ በእንዲህ እንዳለ የአውሮፓ ሕብረት ለዩክሬን ተፈናቃዮች የሚሰጠውን ጥበቃ እንደ ጎርጎሮስ አቆጣጠር እስከ መጋቢት 2027 ድረስ ለማራዘም ተስማማ። ይህም ከሩሲያ ወረራ በኋላ ወደ አውሮፓ ህብረት ሀገራት የተሰደዱ ከአራት ሚሊዮን በላይ ዩክሬናውያንን ይመለከታል። ከዚህም ሌላ የአውሮፓ ህብረት ተጨማሪ የአንድ 1 ቢሊዮን ዩሮ ብድር ለዩክሬን ለመስጠት መስማማቱን ይፋ አድርጓል። ይህም ከሩሲያ ወረራ በኋላ የአውሮፓ ህብረት ለዩክሬን የሰጠውን አጠቃላይ ድጋፍ ወደ 150 ቢሊዮን ዩሮ ከፍ አድርጓል አድርጎታል ይህ ዶች በለ ዲ ደብሊው ነው አድማጮች፣ አርእስተ ዜናው በድጋሜ ንሆ። ሰሞኑን በምስራቃዊ ደቡብ አፍሪቃ በደረሰው የጎርፍ አደጋ ቢያንስ 86 ሰዎች መሞታቸውን የደቡብ አፍሪቃ ፖሊስ ዛሬ ቅዳሜ አስታወቀ። በእስራኤልና ኢራን መካከል ያለው ውጥረት በከፍተኛ ሁኔታ ቀጥሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአርቡ ጥቃት የኢራንን የኒውክሌር መርሃ ግብር ለአመታት ወደኋላ መመለስ ተችሏል ብለዋል። ከፕሬዝዳንት ዶናልድ ትራምፕ 79ኛ የልደት ቀን ጋር የተቀጣጠመው የዩናይትድ ስቴትስ ጦር 250ኛ ዓመት ክብረ በዓል ዛሬ ቅዳሜ በዋሽንግተን ዲሲ እየተጠበቀ ነው። የአሜሪካ ድምፅ አገልግሎት የፋርስ ቋንቋ ፕሮግራም ስርጭቱን መልሶ ጀመረ። ተጨማሪ 1200 የዩክሬን ወታደሮች አስክሬን ዛሬ ሩሲያ ለዩክሬን ማስረክቧን የዩክሬን ባለስልጣናት አስታወቁ። ዜናው በዚሁ አበቃ።